የእድሜያቸውን አብናጫ ጊዜ ባሳለፉበት የቋንቋዎች ታሪካዊ አመጣጥና ዕድገት ጥናት ጥንታዊ ዕብራይስጥና አረብኛ አማርኛና ግዕዝን ጨምሮ በተለያዩ ስምንት ቋንቋዎች ላይ ለበርካታ ዓመታት ምርምር አካሂደዋል። መጽሐፍና ጥናታዊ ጽሑፎችንም አሳትመዋል። በኢትዮጵያ አያሌ ዓመታት ካስቆጠረው የክርስትና እምነት ማለዳ አንስቶ የነበሩ ሰነዶችና የግዕዝ ጥንታዊ መዛግብትም መርምረው በወጉ እንዲደራጁ አድርገዋል። አሁን በቀደመው ፕሮግራማችን ቀጠሮ የሰጠንበት የውቁና ያንጋፋው የኢትዮጵያ ቋንቋዎች የስነ ጽሁፍ እና የስነ መለኮት ጉዳዮች አዋቂውን የፕሮፌሰር ጌታቸው ኃይሌን ሕይወትና ስራ የምንሰከርበት ቅንብር ነው። ተከታዩ ሶስት እንግዶች ጋብዘናል። ዶክተር ፈቃደ አዘዘ በአዲስ አበባ ዩኒቨርሲቲ የአማርኛ የፎክሎርና የስነ ጽሁፍ ተባባሪ ፕሮፌሰር በመሆን ለረዥም ዓመታት ያገለገሉ ገጣሚና ደራሲ ናቸው። በአሁኑ ሰዓት በጡረታ ላይ ይገኛሉ። ዶክተር መርሻ አለህኝ በአዲስ አበባ ዩኒቨርሲቲ የጥንታውያት መዛገብትና የቋንቋዎች ጥናት ትምህርት ክፍል የግዕዝ ተባባሪ ፕሮፌሰር፣ እንዲሁም አቶ ነቢያት አክሊሉ ደምሴ በሕክምና መድን ተቋማት በዳይሬክተርነት በማገልገል ላይ ይገኛል። we yeah. በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። የሶስት ትውልድ ውክልና የያዘ ነው እንግድነታችሁ። ዶክተር ፈቃደ እርሶ ብጀምር እርሶ የፕሮፌሰር ጌታቸው ተማሪ እንደመሆኑ በቅርበት የሚያውቋቸውን ጉዳዮች ያጋሩናል። ዶክተር መርሻ እርሶም የዶክተር ፈቃደ ተማሪ ነው የኋለኛውን ትውልድ የሚወክለው አቶ ነቢያት በዚህ በዩናይት ስቴትስ ተወልዶ ያደገ፣ ለፕሮፌሰር ጌታቸው በቤተሰብም ቅርበት ያለው ኢትዮጵያ ቋንቋዎችና ባህል ካለው የተለየ ፍላጎት ከፕሮፌሰር ጌታቸው ጋር በቅርበት የሚያደርጋቸውን ጉዳዮች የመመልከት እድል ነበረኝና ሶስታችሁም ይዛችኋቸው የምትመጧቸው የተለያዩ ቁም ነገሮች ለአድማጮች እናጋራለን። ዶክተር ምርሻ በቅርቡ ለፕሮፌሰር ጌታቸው መታሰቢያ የጻፉትን ጽሁፍ የመመልከት እድል አግኝቻለሁ። ፕሮፌሰር ጌታቸው ኃይሌ ሀራሴ መጻሕፍት ይላል። እስኪ ፕሮፌሰር ጌታቸው ሰውየውን በማየት እንጀምር። እንደየገጠመኞቻችሁ ፕሮፌሰር ጌታቸው ኃይሌ ለእርስዎ ማን ናቸው? ዶክተር ምርሻ እግዚር አሉላ ማስፈቃደ መመሬ፣ እንደዚሁም ነቢያት እንደምን ዋላችሁ። አመሰግናለሁ በእውነት ይህ ክብር ነው፣ ትልቅ ክብር ነው። ስለ ፕሮፌሰር ጌታቸው አሁን አንተም እንደገለጽከው በእውቀት አያቴ ከሚሆኑት ጋር የጋሽ ፈቃደ መምህር ናቸው። ጋሽ ፈቃደ ደግሞ የኔ መምህር ነው። ስለዚህ ስለ እሳቸው መናገር በእውነት ሁል ጊዜ ደስ ይለኛል። አሁን ብቻ አይደለም፣ በፊትም ፕሮፌሰር ጌታቸውን በአካል በተደጋጋሚ የማግኘት እድል አጋጥሞኛል። እሳቸው ወዳሉበት ኮሌጅ ቪል ወዳለው የኢትዮጵያ መጽሐፍት ባሉበት ቦታ ብዙ ጊዜ ተመላልሻለሁኝ። ነገር ግን መጀመሪያ ያገኟቸው በአስራ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት በኢትዮጵያ አቆጣጠር ሃምቡርግ ከተማ በተደረገ አስራ አምስተኛው ዓለም አቀፍ የኢትዮጵያ ጥናት ጉባኤ ላይ ነው። ከዛ በፊት በጽሁፋቸው ነጋሽ ፈቃደ ሲያስተምሩን በስም አውቃቸዋለሁ። ነገር ግን እዛ እንደምንገናኝ ሳስብ በጣም በጉጉት ነው ያድኩት። አገኘኋቸው። በእውነት ቀድመን እንደዚሁ እንለዋወጥ ስለነበረ በርቀት መልክ ብዙ ጊዜ አልወሰደብኝም። ትልቁ ጸጋቸው ፕሮፌሰር ጌታቸው ልጅ፣ አዋቂ፣ ጓደኛ ሳይሉ ሁሉንም የማቅረብ ትልቅ ጸጋ ያላቸው ሊቅ ነበሩ። ስለዚህ በዚያው ተገናኝተን በእውነት በመጀመሪያ ጊዜ ቢሆንም ብዙ ትምህርት ሰጥተውኛል። በወቅቱ አዘጋጀው የነበረ አንድ መጽሔት ነበረ። ለሱም ቃለ ምልልስ አድርገን አጠር ያለ ቃለ ምልልስ እሱንም ጠንቄ ነበር የተመለስኩት። እንግዲህ ከዚያ ጊዜ ጀምሮ የበለጠ በሁለተኛ ዲግሪ ጥናቴም ወደ ግዝ አካባቢ ስለሆነ የእኔ ብዙ ጥናቶቼ ግንኙነት እናደርግ ነበረ በአካልም፣ በመልእክት ልውውጥ በርቀት ማለት ነው። እና በዚህ ሁሉ ጊዜ እንግዲህ ብዙ ዘመን ሆነ ከዘጠና ስድስት አመተ ምረት ጀምሮ የማይለወጥ ጠባይ ያላቸው ሊቅ በእውነት ሊቅነት እውቀት ብቻ አይደለም። ታናናሾችን ማስተማር፣ ታናናሾችን ማብቃት ነው። በእውነት በእሳቸው መንገድ እንድንሄድ እኔንና ጓደኞችን ብዙ ረድተውናል ማለት እንችላለሁ። በእውቀታቸው ብቻ አይደለም፣ በትህትናቸው፣ በተባባሪነታቸው፣ በርህራሄያቸው በእውነት በመንፈሳዊ ሕይወትም ሙከራ የምናደርግ ሰዎች በመንፈሳዊ ሕይወታቸውም በእውነት አርአያችንም የሆኑ ሊቅ ናቸው። በእውቀታቸው የማይናወዝ እና ጠባይ ያላቸው ከስታቸው አልፎ የተለያዩ ቀቶች እንድናገኝ የሚያበረታቱን አባታችን ነበሩ። በስራቸው ከስነ ልሳን ጀምሮ የሚያርፉበት ጊዜ ድረስ ብዙውን ጥናት ያደረጉት ነገር መጽሐፍት ላይ ነው። የጥንታዊት መዛግብት ጥናት እንለዋለን፣ ፊሎሎጂ በሱ በርከት ያሉ ስራዎችን አድርገዋል። ስለዚህ ወደ እሱ እንገባለን። ነገር ግን በአጠቃላይ በጠባያቸው ናቸው፣ ትሁት ተባባሪ በጣም ርራ ያላቸው መንፈሳዊ እና ሀገራቸውን እና ህዝባቸውን የሚወዱ እውቀትን የሚያከብሩ አባት ነበሩ ማለት ይችላለሁ መልካም ዶክተር ፈቃደ የእርሶ እውቅና ደግሞ ከዶክተር መርሻም ወደኋላ ብዙ ዓመታት ይሄዳል በተማሪነት ዘመኖ ጀምሮ የሚያውቋቸውም ለእርሶስ ፕሮፌሰር ጌታቸው ማን ናቸው ማን ነበሩ እሺ አመሰግናለሁ አሉላ መርሻና እንደምናሄ ደህና ነው ነቢያትም እንደምናህ ብዬ በሰላምታ ሊጀምር እና እኔ እንግዲህ አሁን በወጣት በወጣትነቴ ኢትዮጵያ ቋንቋዎች ሆኜ የማያቸው ከስልሳ አምስት በፊት በኢትዮጵያ አቆጣጠር ከአስራ ዘጠኝ ስልሳ አምስት በፊት ከሁለተኛ አመት እስከ አራተኛ አመት ትማር ማለት ነው እሱ አንድ ሺ ሲሆንና ስልሳ አምስት ላይ ደግሞ በጣም የሚገርመኝ ያደረጉት ነገር አለ። በስልሳ አምስቱ ሊጀምርና ጊዜ ካለ እነዛኞቹ ሌሎቹንም አንጋፋ መምህራን የሚጨምሩ የጋራ ስለሆኑ ጊዜ ካለ በኋላ እመጣባቸዋለሁ። የስልሳ አምስቱ ግን እኔና ደበበ ሰይፉ የተመረቅንበት አመተ ምረት ነው። ስልሳ አምስት እንደተመረቅን ለመጀመሪያ ጊዜ በክፍለ ትምህርቱ ሁለት ምሩቅ ረዳት፣ አሁን ዛሬ ረዳት ምሩቅ ሲሉ ይገርመኛል። ረዳት ምሩቅ የሚባል ነገር አለን። ምሩቅ የሆነና እንደ ረዳት ይሰለፋል። ምሩቅ ረዳት ሆነን ተቀጠርን ሁለታችን። ከዛ የመጀመሪያውን ስብሰባ ዛሬ ተገኙ ተብለን እኛም መልእክቷ ደረሰችን በወረቀት ነች እና ተሰለፍን፣ ተገኘን። ስብሰባ እሳቸው ቢሮ ነበር፣ ዶክተር ጌታቸው ቢሮ ያኔ ዶክተር ነው። ዶክተር ጌታቸው ቢሮ ነበረ ስብሰባው፣ ሊቀመንበሩ እሳቸው ነበሩ። በኋላ ተጀመረ እና በሙሉ ውይይቱ ከግማሽ ሰዓት ከላይ ነው ምርምር ያስፈልጋል፣ ምርምር መስራት ያስፈልጋል። ምርምር ምርምር ምርምር ነው የሚለው። እንዴ ይህ ነገር እንዴት ነው? ለእኛ ነው እንዲ ስብሰባ የተጠራው? ለእኔና ለደበበ ማለት ጀመርኩ እንጃቸው እጠይቃለሁ ብዬ ጀና፣ እሺ ፈቃድ አሉ። እንዴ ለመሆኑ ምርምር ምርምር ምርምር ነው እስካሁን ድረስ ሰላሳ ደቂቃው በሙሉ ስብሰባው፣ ለእኛ ነው እንዲ ጉባኤ የተሰራው ነው ወይስ ዲፓርትመንት ሁል ጊዜ ለምርምር ትኩረት የሚሰጥ ነው እንደዛ ነው። እንዳይባል ደግሞ በእርሶ ስም ይሄን ይሄን ይሄን ስራ ብቻ ነው ገና ያገኘ ነው፣ በዶክተር አብርሃም ስም ይሄን ይሄን ያገኘ ነው፣ በገሌ ስም ይሄን ይሄን ያገኘ ነው እና ምን ይሄን ያህል ብዙ እንትን ጥልቀትና ስፋት ያለው ነገር ተሰርቶ ነው ዛሬ እንደዚህ ስለ ምርምር የሚወራው እና ምናምን ስል ስማቸውን አልጠራም በወት ስለሌሉ ከመምራኑ መካከል አንደኛው ምን ይላል? ይሄ ሲሉ ዝም በል ብሎ ስሙን ጠሩና ፈቃደ እኛን እንዳትሆኑ ነው አሉ። ማልቀስ እንኳን ያኔ አሁን መታብኝ። እንዲህ አይነት ቀጥተኝነት እኛን እንዳትሆኑ ነው ልክ ነው እኛን እንዳትሆኑ ነው ስለዚህ እናንተ ወደ ምርምር ላይ እንድታተኩሩ ገና ስትመጡ በዚህ ተቀብለናችሁ አሉ ይሄ ብዙ ጊዜ የሚባል አይደለም። በቀጥታ በፊትለፊት የራስህን ጓደኛ ራሱ ትልቅ ሰው ነው ስሙን ብጠራው ትልቅ ሰው በኢትዮጵያ ቋንቋዎችና ስነ ጽሁፍና ኢቨን በፖለቲካ ታሪክ ውስጥ አስተዋጽኦ የነበረው ትልቅ ሰው ነው። እሱን እንደዛ ደፍረው ብሎ እኛን እንዳትሆን ነው ብሎ ራስን መገሰጽ በስልሳ አምስት ዓመተ ምህረት አይታሰቡም። አይታሰቡም። ከዛ በኋላ ብዙ ጊዜ ታሪክ ክፍል ካሉ ጓደኞቼ ጋር ይህንን ሳነሳባቸው ረስማ እኛ ጋር አይታሰብም የሚሉ ነበረ ወዳጆች። እና እውነት ነው አይታሰብም። ቀጥተኛ ሰው ነው። እኔንም በቃ ወጣትነቴም ቀጥተኛ የነበረ ይመስለኛል። ብቻ ይሄኛው አባሰው የኔን ቀጥተኝነት ካዳበሩልኝ ስብሰባዎች ይቺ አንድ አረስተ ነገር ነች። እና እስከዛሬ አብራኛለች ለሀቁ ለእውነቱ የመቆም በሌሎችም መጽሐፍቱ ብቻ ሳይሆን ለሴራቸው በእውነት ቀጥ ያለ ሰው ነው። ደግሞ የራሱን ላጫውታችሁ ሎ ደሞ ስለራሱ ራሱ ህይወት የጻፈውን ያነበረ ሰው ብዙ ነገር እዛ ውስጥ ይመለከታል። መልካም ዶክተር ፈቃደ ዋናውን አይነተኛ ጠባያቸውን ቀጥተኝነታቸውን የሚያሳዩ ሁኔታዎችን አምጥተዋል። ሁላችሁም የየ የግል ገጠመኞቻችሁን እንዲሁ ታጋሩናላችሁ። አቶ ነቢያት ወደ አንተ ነው የምመጣው። ወጣት ነህ ወዲሁም አንተ በውይይት ውስጥ የምታነሳቸውን ነጥቦች ቅርብ እንዲያደርግ በዚህ ሰዓት ለሚከታተሉን ወጣቶች ነቢያት ያንተ እውቅና ቤተሰባዊም ጭምር ነው። በመግቢያ እንዳስተዋወቅኩት የኢትዮጵያን ባህል ቋንቋዎች ለመማር በምታደርጋቸው ጥረቶች ውስጥ የፕሮፌሰር ጌታቸው ድርሻ የላቀ መሆኑን በቅርቡም ባቀረብከው ንግግር ላይ ለመከታተል ችያለው። እስኪ ንገረን አንተስ ፕሮፌሰር ጌታቸውን እንዴት ነው የምትገልጻቸው? ላንተ ፕሮፌሰር ጌታቸው ምን አይነት ሰው ናቸው? እሺ አመሰግናለሁ ለተሰጠኝ ዕድል። አንተ ነው የምለው ጋሽ ጌታቸውን ከልጅነት ጀምሮ ነው የማውቀው እና መጀመሪያ ስተዋወቀው እንደ አንተ የሚለውን አማርኛ ነበር የተጠቀምኩት እና እንደ የዘመድ አንተ የለም ብሎ ወዲያው ቅርበት እንዲሰማኝ እያደረገ ሰው ነው። ቅድም እንዳልከው ያው ቤተሰብ ነን እና እኔ እዚያም የተናገር ነተው ልጅ ያደግኩት ነገር ግን በጣም ከፍተኛ የሆነ የአገር ፍቅርና ኢትዮጵያዊነት ስሜት አለኝ እና እንደዛ አይነት ስሜት እንዲያድርብኝ ካደረጉት ሰዎች ውስጥ አንዱ ጋሽኬታቸው ኃይሌ ነው። አስታውሳለሁ በልጅነት የዚህ ውሃየው ሰሜን ምስራቅ ውሃያው የሚባል አሶሲዬሽን ነበር አባቴ በሊቀመንበርነት ይመራው ነበር እና በአጋጣሚ ጋሽኬታቸውን ጋብዘውት መጥተው ንግግር አድርጎ ነበር እና ቁጭ ብለን አባቴ ሲያስተዋውቀው ከአራት ሺህ በላይ መጽሐፎች አንብቦ እንደነበረ ሲናገር በጣም ነው የደነቀኝ። ያኔ በጣም ልጅ ነኝ። በጣም ገረመኝ። ከዛም በኋላ አማርኛም ማንበብና መጽሐፍ ከቻልኩ በኋላ አንዳንድ የጻፋቸውን ነገሮች እየተመለከትኩኝ ስለሱ በይበልጥ ለማወቅም ችዬ ነበረ። ካደግኩኝም በኋላ እየተገናኘን ብዙ ነገር ጋሽ ጌታቸው ለመማር ችያለሁ። የሰው ልጅ ቆርጦ ከተነሳ ማንኛውንም ነገር በድል አድራጊነት መወጣት እንደሚችል ለአንድ ሰው ላመነበት ነገር በጽናት መቆም እንደሚጠበቅበት እጅ አለመስጠትን፣ ብርታትን፣ ጽናትን፣ ብዙ ነገር ከጋሽ ጌታቸው እንማራለን እና በቤተሰብም አካባቢ በጣም ትሁት በጣም ሁሉን የሚያከብር ነው። ከልቅ እስከ ደቂቅ የሚታበይ ሰው አይደለም። ይህን ያህል እውቀት አለኝ ብሎ የሚኩራም አይደለም። ድልም ይሰጣል ከሌሎችም ለመማር፣ ለመስማት እና አዋቂነቱን ይበልጥ የተረዳሁት በተግባሩ ነው። በእርግጥ ከእውቀቱም ያካፍላል። ሆኖም ግን ደግሞ ከሌሎችም ይማራል እና በአንዳንድ መጽሐፎች ላይ ሳለብ እንተረዳሁት በጣም አዋቂ የሆነ ሰው አዋቂ የሆነ ሰው አለማወቁን ያምናል። ሁልጊዜ በትምህርት ዓለም ውስጥ ያለ ሰው አዳዲስ ግኝቶችን፣ አዳዲስ ነገር ለመማር ጥረት የሚያደርግ ነው አዋቂ ሰው ማለት እና ኦፍ ኮርስ ጋሽ ጌታቸው ደሮሴ ታሪክ ውስጥ ማንበብና መጻፍ የሚችል ማንኛውም ሰው ጋሽ ጌታቸውን ያውቃል ብዬ ብናገር ማጋነን የሚሆን አይመስለኝም። ከፍተኛ አስተዋጽኦ አበርክቷል። ፊደል ሰራዊት በዘመቻ ውስጥ ኮሚቴውን በሊቀመንበርነት በመምራት መሀይምነት ከኢትዮጵያ እንዲጠፋ ከፍተኛ አስተዋጽኦ ያበረከተ ነው። የኢትዮጵያን ጥንታዊ ታሪክ እና ባህል እንዳይጠፋ የተለያዩ ማኑስክሪፕቶችን ዲጂታይዝ በማድረግ በጥበብና በእውቀቱ እያኖረ ነው እና ጋሽ ጌታቸው በጣም በቤተሰብ የምንወደው ሰው ነው። ከዛም ባሻገር ደግሞ እንደ ታዋቂ ሰው ደግሞ የምናከብረው የምንወደው አጎታችን ነበር። ከዚያ ግን በሞት በመለየቱ በጣም አዝነናል። ነገር ግን ደግሞ በስራዎቹ በጥበቡ ደግሞ ታሪኩን ስሩ ከመቀብር በላይ ይውላል የሚል አመለካከት ያለን ሁላችንም እና ጋሽ ጌታቸው አልሞተም ዘላለም ያው ነው የሚል ሀሳብ ነው ያለኝ። መልካም ዶክተር ምርሻ ወደ እርስዎ ነው የምመጣው። የፕሮፌሰር ጌታቸውን ስብዕና የፕሮፌሰር ጌታቸውን ማንነት የሚያጎሉ የሚያሳዩ ገጠመኞች ጭምር ነው። እስኪ ወደ ሙያቸው ዘለቅ እንበል። ፕሮፌሰር ጌታቸው በተካኑባቸው በርካታ የእውቀት ዘርፎች ወይም የእውቀት መስኮች የጥንታዊ ያት መዛግብት ጥናት ጥንታዊ ቋንቋዎች ጥናትና ስነ ጽሁፍ ስነ መለኮትና ሌሎች በርካታ ስራዎቻቸው ታትመው ሰዎች መመራመር መረዳት የሚችሏቸውን ነገሮች ትተውልን አልፈዋል ነቢያት እንዳለው ታዲያ ፕሮፌሰር ጌታቸው በስራዎቻቸው ትተውልን ባለፉት ታላቅ ፍሬ አልሞቱ እንዳለው ዶክተር መርሻ እርሶ በቅርቡ የእርሳቸውን ዜና እረፍት ተከትሎ በጻፉት ፕሮፌሰር ጌታቸው ኃይሌ አራሴ መጽሐፍት በሚል ባቀረቡት ጽሁፍ ላይ የፕሮፌሰር ጌታቸው የምርምር ጉዞ ረጅም ነው። ዝማኔውም ከእርሳቸው እረፍት ጋር የሚገታ አይመስልም። አረፉ ብለን ይህንን መታሰቢያ እያደረግንላቸው ባለንበት በአሁኑ ሰዓት እንኳን በርከት ያሉ የምርምር ስራዎቻቸው ሊታተሙ በማተቢያ ቤቶች እና በአሳታሚዎች እጅ ላይ ይገኛሉ። በመሆኑም ለቁጥር የሚታክተውን የኒህን ሊቅ አካዳሚያዊ ስራ እንዲህ ባለ አጭር ንግግር ቀንብቦ ማስቀመጥ አይቻልም፣ ሲሉ ገና እጃችን የሌሉትን ስራዎቻቸውን ጨምረው ይገልጻሉ። እስኪ እንደ ባለሙያም በሙያም የሚጋሯቸው ግዕዝንም ጨምሮ የጥንታዊያት መዛግብት ጥናታቸውንም ጨምሮ ቅድም ጠቀስ ጠቀስ ያደርጓቸውን ጨምሮ እስኪ ስራቸውን ደግሞ በዚህ ሰዓት ለመጀመሪያ ጊዜ ለሚከታተል ጭምር ያስተዋውቁ ዶክተር መርሻ። አመሰግናለሁ አሉላ። እውነት ነው ፕሮፌሰር ጌታቸው በእውነት በዚህ ሀገራችን በዓለም ደረጃ በምትታወቅበት የግ ስነ ጽሁፍ በእግር ህሊናቸው ያልደረሱበት እንደዚሁም በአእምሮ ክንፋቸው ያልበረሩበት ያልበረበሩት ጥበብና ያልሞከሩት ፍልስፍና ያልከፈቱት የእውቀት ጎዳና የለም ማለት እችላለሁኝ። እንደምናገው የግ ስነ ጽሁፍ ሰፊ እውቀት፣ ፍልስፍና፣ ታሪክ ይዞ ያለ ሀገራችን በቀደሙት ሊቃውንት ተመርቶ ያለ አዝመራ ነው። ገና ያልበላ ነው። ብዙ ያላወቅ ነው። ነገር ግን እንደ ፕሮፌሰር ጌታቸው አይነት ሊቃውንት ደግሞ በእውነት ሌላ የሚመሳሰላቸው፣ በእሳቸው የሚተካከል ሰው አለ ብዬ አላስብም። በርቀትም ቢሆን ይህንን እውቀት ይህንን ሀብት እንድናይ አድርገውናል ማለት እችላለሁኝ። እሳቸው በስራዎቻቸውም እንደሚገለጸው የተሰማሩበት የእውቀት ዘርፍ ጥንታዊት መዛግብት ጥናት ይባላል። በላቲኑ ፊሎሎጂ የሚባል ነው። ፊሎሎጂ በየትኛውም ተሌዳ ተጽፎ የተገኘን ጥንታዊ ጽሑፍ የሚያጠና ሳይንስ ነው። በየትኛውም ማለት በግድግዳም ሊሆን ይችላል፣ በእንጨት ሊሆን ይችላል፣ በብረት ሊሆን ይችላል፣ በጨርቅ ሊሆን ይችላል። ጽሑፍ ሆኖ ጥንታዊ እስከሆነ ድረስ ፊሎሎጂ ያጠናዋል። አላማውም የዲስፕሊኑ ዓላማ ያ የተጻፈ ነገር መልእክቱ ምንድን ነው ብሎ መርምሮ ማውጣት ነው፣ ፈልቅቆ ማውጣት ነው። እንግዲህ በሀገራችንም እንደሚታወቀው፣ በሌላም ሌሎች የስነ ጽሁፍ ሀብት ባላቸው ሀገሮች እንደሚታወቀው ጽሁፍ ህይወት አለው፣ ልደት አለው። ከዚያ ይወልዳል፣ ይዋለዳል፣ ይዋለዳል፣ ይዋለዳል። መጀመሪያ የተወለደው መጽሐፍ ኦሪጂናል የምንለው የመጀመሪያው ጽሁፍ ብዙ ጊዜ በጦርነት ወይም በሌላ መንገድ ሊጠፋ ይችላል። ያንን ካሉት ቅጆዎች የመጀመሪያው መፈለግም ዓላማው ነው። ጥንቱን ማወቅ ማለት ነው፣ የፊሎሎጂ ዓላማ ነው። ሌላው ውበቱንም እንደዚሁ ማጥናት ነው። ፊሎሎጂ ይሄ ዓላማው ሆኖ አይ ማዳሉት ፊሎሎጂ የመጀመሪያው መዘርዘር ወይም መቁጠር ማለት ነው። መዘርዘር ወይም መቁጠር የኢኒሜሬሽን የሚባለው ፣ ሁለተኛው መግለጽ ወይም ዲስክሪፕሽን የሚባል ነው። ሶስተኛው መቅዳት ወይም መገልበጥ የሚባል ነው። የመጨረሻው ማጥናት ነው። እንግዲህ በነኝህ አራት አዕማድ ፕሮፌሰር ጌታቸው ኃይሌ ያላበረከቱበት አቅጣጫ የለም። በመዘርዘር ብናይ ብዙ ጊዜ የሚጠቀሱበት በዛ ሀገር ቀደም ባለው ጊዜ ነጋሽ ፈቃደ እንዳሉት ገና ወጣት ተመራማሪዎች ሆነው በቤተ ክህነቱና በተወሰነ ደረጃ በቤተ መንግስቱም ከኮሌጅ ቪል ማለት ከቅዱስ ዮሐንስ ዩኒቨርሲቲ ጋር ሚኒሶታ ከሚገኘው ትብብር የገዳማቱ ያሉ መጽሐፍ ተቀድተው ወደዚያ ሂደው ነበረ፣ ቅጃቸው ማለት ነው በማይክሮፊልም። ፕሮፌሰር ጌታቸው የቻሉትን ያህል አስተዋውቀውን ያለፉት፣ ግን አሁንም እዛው ተቀምጠው የሚገኙ ብዙ መዛግብት አሉ። እነሱን ከአምስት ሺህ ያላነሱትን ዘርዝረዋል፣ በካታሎጋቸው ማለት ነው። እና ሰባት የሚሆኑ ትልልቅ መድብሎች አውጥተዋል። ስለዚህ በመዘርዝሩ ብናያቸው ፕሮፌሰር ጌታቸው ኢትዮጵያዊ የሆነ የግዕዝን መጽሐፍት ዘርዝሮ ገልጾ ወይም ዲስክራይብ አድርጎ ያስተዋወቀ ሌላ ሰው የለም። በተወሰነ ደረጃ ከፈረንጆች ጋር በመተባበር የተወሰኑ ስራዎች ሰርተናል። ነገር ግን ፕሮፌሰር ጌታቸው እራሳቸውን ችለው ሁሉም ሰው ሁላችንም የምንማርባቸው ስለ መጽሐፍቱ የምናውቅባቸው ካታሎግ ስሙን ይሰጣል፣ ይዘቱ ምን እንደሆነ ያብራራል፣ ይገልጻል። በውስጥ ያሉ ልዩ ልዩ እና ለጥናት የሚመቹ ነገሮችንም ይሄ ጉዳይ እዚህ መጽሐፍ ላይ አለ ብሎ ለተመራማሪዎች ያስተዋውቃል። ካታሎግ አላማው ይሄ ነው። ስለዚህ በዚህ ረገድ ፕሮፌሰር ጌታቸው በእውነት ሁላችንንም የሳበ መንገድ ያሳየ ጥናት ሰርተዋል ማለት ነው። ካታሎ እሱ ብቻ አይደለም። ብዙ መጽሐፍትን ሲያነቡ ሲያገላብጡ ይሄ ለትውልድ ይጠቅማል፣ ለሀገር ታሪክ ይጠቅማል፣ ለሌሎች ተመራማሪዎች ይጠቅማል ያሏቸውን በልዩ በመጽሐፍትም፣ ባጫጭር ጽሁፎችም ጥናታዊ ጽሁፎችን አሳትመውልናል። በዚህ ቅድም በጠቀስከው ጽሁፌ እንደገለጽኩት ሁለት ምንጮች አሉ የእሳቸውን ጥናት አስመልክቶ አንደኛው የእሳቸው መጽሐፍ ነው። መጽሐፋቸው አንድ አፍታላው ጋቸው የተባለው ከገጽ ሁለት መቶ አርባ ሶስት እስከ ሁለት መቶ አርባ ስድስት የራሳቸውን እንደው ቀንብበው በጣም ጥቂት አድርገው እነዚህን ሰርቻለሁ ብለው በትትናቸው አስተዋውቀውናል። ነገር ግን ሌላ መምህራችን ደግሞ ጣሊያናዊ አሌሳንድሮ ባውዚ የሚባል ፕሮፌሰር ከሌላ ሰው ጋር ሆኖ ለእሳቸው ዝክር የተዘጋጀ ቴስት ሽርፍት አለ መድብል አለ። እሱ ላይ ጽሁፎቻቸውን ብቻ ጥናቶቻቸውን ብቻ ሰሌክትድ ብሎ የተመረጡ ብሎ ከመቶ ስልሳ ያላነሱ ስራዎቻቸውን ዘርዝሩ አስቀምጠዋል። ያ አሁን እሳቸው ካረፉ በኋላ ከፕሮፌሰሩ ጋር ባለን ግንኙነት በቂ አይደለም። በተለይ እዚህ ሀገር እያሉ ጋሽ ፈቃደንም ሲያስተምሩ፣ አብረዋቸውም ሲያስተምሩ ብዙ የጻፏቸው ጽሑፎች አሉ። በመጽሐፋቸው እንደተገለጸው አንድ አፍታላ ጋችሁ ላይ ዲያሎግ የተሰኘውን ከኔ በላይ ጋሽ ፈቃደ ያውቀዋል። የመሰረቱ ውይይት የሚደረግባቸው ጥናታዊ ነገሮች የሚቀርብበት ዲያሎግ የሚል ጆርናል እዚው ግቢ ውስጥ፣ ጋሽ ፈቃድ የበለጠ ሊያብራራው ይችላል። እሱን መስርታ እዛ ላይ ይጻፏቸዋል። በወቅቱ በሚታተሙ ጆርናል ምንድነው ጋዜጦች እንደ ኢትዮጵያን ሄራልድ፣ አዲስ ዘመን ያሉት ጥናቶቻቸው ገና ተሰብስበው መካተትና እኔ እርግጠኛ ነኝ ከአምስት መቶ እስከ ስድስት መቶ የሚሆኑ ጥናቶች አሏቸው። ፕሮፌሰር ጌታቸው ስለዚህ ትራንስክራይብ በማድረግ አናላይዝ አድርጎ ተንትኖ ለትውልድ በማቅረብ ረገድም ሰፋ ያለ ስራ ሰርተዋል። የዕውቁንና የአንጋፋውን የኢትዮጵያ ቋንቋዎች ሥነ ጽሑፍና ሥነ መለኮት ጉዳዮች አዋቂ የፕሮፌሰር ጌታቸው ኃይሌን ሕይወትና ሥራ የምንዘከርበት ቅንብር አልተቋጨም።